የኢትዮጵያ መንግስት በጠናቀቁ ዓመት መጨረሻ ላይ የምጣኔ ሀብት ማሻሻያ ፖሊሲውን ይፋ አድርጓል። ከማሻሻያው ጋር ተያይዞም የውጭ ምንዛሪ ተመኑ ገበያ መር እንዲሆን ተወስኗል። በዚህ መነሻነት የኢትዮጵያ ኢኮኖሚ ይዞታ በአዲሱ ዓመት ምን መልክ ይኖረዋል ሲል የአሜሪካ ድምፅ ባለሙያዎችን የተለያዩ አስተያየታቸውን እንዲሰጡ ጠይቋል። ባለሙያዎቹ መንግሥት ባደረገው የማክሮ ኢኮኖሚ ማሻሻያ ተስማምተው 2017 ዓ ም የማሻሻያ ፖሊሲ የሚፈተንበት ዓመት ይሆናል ይላሉ። ማሻሻያ ውጤት እንዲያመጣ ከሁሉም በላይ ሰላምና መረጋጋት ያስፈልጋል የሚሉት ባለሙያዎቹ አሁን በአገሪቱ ያለው ግጭትና ጦርነት ካልቆመ የምጣኔ ሀብት ማሻሻያ ውጤታማ አይሆንም በማለት ገልጸዋል። እርምጃው በአዲሱ ዓመት ለውጥ እንዲያመጣ ከተፈለገ የመንግስት ግጭቶችን ለማቆምና በኢኮኖሚ የሚታየውን አቅርቦት እና ጉድለቶች ለማስተካከል መስራት ይጠበቀበታልም ሲሉ መክረዋል። ገብረ ሚካኤል ገብረ መድህን በዚህ ጉዳይ ተጨማሪ ያለው ሐምሌ 21 2016 የኢትዮጵያ መንግስት የምጣኔ ሀብት ማሻሻያ ፖሊሲውን ይፋ አድርገዋል። የማክሮ ኢኮኖሚው ማሻሻያ ፕሮግራሙ ቁልፍ ዓላማዎችና ግቦች ተብለው ከተዘረዘሩት ነጥቦች የውጭ ምንዛሪ መዛባትን ለማስተካከል ያለመ ነው የተባለው የውጭ ምንዛሪ ተመን ገበያ መር እንዲሆን የተላለፈው ውሳኔ ይገኝባቸዋል። ካለፈው ዓመት መጨረሻ ጀምሮ ተግባራዊ እንዲሆን የተወሰነው የውጭ ምንዛሪ ሥርዓት ለውጡ በርካታ ኢኮኖሚያዊ ጥቅሞችን እንደሚያስገኝ መንግሥት አስታውቀዋል። ማሻሻያውን አስመልክቶ ለአሜሪካ ድምፅ አስተያየት የሰጡ ባለሙያዎች ምልከታቸውን አጋድተዋል። የፖለቲካ ኢኮኖሚ ባለሙያው አቶ ሸዋፈራው ፋንታሁን የኢትዮጵያ ኢኮኖሚ የዓለም ኢኮኖሚ አካል በመሆኑና በዓለም ደረጃ መወዳደር ስላለበት ማሻሻያው አስፈላጊ ነበር ይላሉ። በተደረገው የኢኮኖሚ ማሻሻያ በመርህ ደረጃ እስማማለሁ የሚሉት አቶ ሸዋፈራው እርምጃው ግን ጊዜውን የጠበቀ አይደለም ሲሉ ይሞግታሉ። በተለይም በኢኮኖሚው ምርትና ምርታማነት ባልተሻሻለበት ሁኔታ ይህ መደረጉ ጉዳቱ ያመዝናል ባይ ናቸው። የኢትዮጵያ ኢኮኖሚ ከዓለም አቀፉ ኢኮኖሚ ጋር የሚያደርገው መስተጋብር አነስተኛ ነው። እንደውም ያለ ብድርና እርዳታ መንቀሳቀስ የማይችል ኢኮኖሚ ባለበት ሁኔታ እና የግሉ ዘርፍ በተለይ ተጠናክሮ ተወዳዳሪ ለመሆን ባልበቃበት ሁኔታ በውጪ ግንኙነትና ውድድር እንዲዋጥ እና አጠቃላይ ሶር ሀገርን ሉዓላዊነት እንትን በጣም የሚያቀት ነው የሚሆነው። አምራች ሆኖ መገኘት ያስፈልጋል እና አይ ቲንክ የማክሮ ኢኮኖሚ ማሻሻያው ጊዜውን ያልዋጀ እና ታይሚንጉን እንዳልጠበቀ ይሰማኛል። ለአሜሪካ ድምፅ አስተያየታቸውን ያጋሩት የፋይናንስ ባለሙያው አቶ ይርጋ ተስፋይም የሀገሪቱ ምጣኔ ሀብት ይዞታ በብዙ ችግሮች የተተበተበ እንደነበረ ገልጸው አንዳች ሁነኛ ማሻሻያ ያስፈልገው ነበር፣ ስለሆነም የተወሰደው እርምጃ ተገቢ ነው ይላሉ። የማክሮ ኢኮኖሚው ማሻሻያ አካል የሆነው የውጭ ምንዛሪ ስርዓት ለውጡ በብርና በውጭ ገንዘቦች መካከል የነበረውን ምንዛሪ ወደ ትክክለኛ ዋጋው ይወስደዋል የሚሉት አቶ ይርጋ እርምጃው በእቃዎች ላይ የዋጋ ንረትን እንደሚያስከትልም አልሸሸጉም። በሌላ በኩል የምንዛሪ ስርዓት ለውጡ የውጭ ንግድን ያበረታታል የሚል እምነት አላቸው። ወደ ውጭ የምንልከው የሀገር ውስጥ ምርት ለውጭ ላሉ ገዢዎች እርካሽ ያደርግልናል። ከለውጡ በፊት በሀምሳ ስምንት ብር እንሸጠው የነበረው አንድ ዶላር እንሸጠው የነበረው ቡና ብለው ወይም ጥራጥሬ አሁን አንድ ዶላር ስንሸጥ የምናገኘው ከመቶ ብር በላይ ስለዚህ ያንን እቃ ወይም ያንን ምርት ገበያው ጋር ለማድረስ የሚያስፈልጉንን ወጪዎች በሙሉ ለመሸፈን አሁን የተሻለ ገንዘብ እጃችን ላይ ይደርሳል ማለት ነው። የአንድ ገንዘብ ዋጋው ከሌላ ሀገር ገንዘብ አንጻር ሲዳከም ምርትን ወደ ውጭ ገበያ ወስዶ ለመሸጥ የተሻለ አማራጭ ይፈጥራል። አቶ ሸዋን ግዛው በበኩላቸው የምንዛሪ ስርዓት ለውጡ በሚባለው ደረጃ የወጪ ንግድን ላያበረታታ ይችላል ነው የሚሉት። ጠቅላይ ሚኒስትር ኃይለማርያም በሳሌን ጊዜ ነው ከአስራ አምስት ወደ ሰላሳ ብር ስንዛር የሆነ አይደለ። ያን ጊዜ ምንድን ነው ኤክስፖርት ለማበረታታት ነው በአክቸዋል። ይህንን ለማፈላሰሉ ግን ቀድሞ መደላደሉ ስላልተሰራ የወደ ፖሊሲ በማወጅ ብቻ የምታመጣው ነገር የለም። ፌር ኮምፒቲሽን መስራት በሚችል ሰው መሬቱን፣ ቴክኒኩን ና ቢሮክራሲውን መቀነ ሲመሳሰለው፣ ሰላሙን ማረጋጋት፣ የዲሞክራሲና የነጻነት ሁኔታን መስቀል እንደዚህ ላይ ግን ሳይሰራ ቀጥታ የማክሮኢኮኖሚ ማሻሻያውን በበጎ የሚያዩት አቶ ይርጋ ተስፋዬ በሀገሪቱ ውስጥ የሚታይ ለውጥ እንዲያመጣ ከተፈለገ ግን እርምጃው በአቅርቦት በኩል ያሉትን ችግሮች መፍታት ላይ ሊያተኩር ይገባዋል ይላሉ። ሰፕላይ ሳይዱ ነው ትልቁ የኛ ችግር ሆኖ የቆየው። የመሰረታዊ የሆነ የምግብ አቅርቦት ብታይ የግብርና ምርታማነታችን የዛሬ አስር አመት፣ ሀያ አመት ወደኋላ ብትሄድ አሁን ከነበረው ብዙም ገበሬዎች እርሻን እንደ ቢዝነስ ያዩታል ብዬ አላስበም። ስለዚህ ይሄ አሁን የምናደርገው የማክሮ ኢኮኖሚ ማሻሻያ በመሰረታዊነት የእርሻን ምርታማነት ማነት ማሻሻል ከቻለ ሀገር ውስጥ ያሉ የማምረቻ ኢንዱስትሪዎች በተለይ ኢምፖርተን ሰብስቲቱት የሚያደርጉ ፋብሪካዎች ላይ ፎከስ ተደርጎ ምርታማነታቸው በጣም ማደግ እና ከውጭ የሚመጡ ነገሮችን መገዳደር መቻል፣ መቋቋም መቻል፣ መጨረሻ ላይ ማስቀረት መቻል አለባቸው። ግብርናው ለኢኮኖሚው ትልቁን ድርሻ የሚያበረክት ዘርፍ ቢሆንም እስካሁን ግን በቂ ትኩረት እንዳልተሰጠው ይናገራሉ። በየአመቱ ለግብርና ዘርፍ የሚሰጠ የብድር መጠን ባንኮቹ በጠቅላላ ከሚያበድሩት አመታዊ የብድር መጠን ከአምስት ፐርሰንት ዘሎ አያውቅም። ይሄ በጣም ትልቅ እንትን ነው። በዚህ ካፒታል ነው ወይ ግብርና እንዲያድገ የምንጠብቀው? ፋይናንስ አቅርቦቱ ትንሽ በሆነበት ግብርና አድጎ ይህንን በሚገርም ሁኔታ እያደገ ያለውን የህዝብ ቁጥር ፍላጎት ያሞላል ብሎ መጠበቅ ትንሽ የዋህነት ይሆናል እና ለዛ ነው የግብርና አቅርቦቱ ላይ ሲሪየስሊ መሰረት አለበት የምለው ማለት ነው። አቶ ሸዋፈራውም በኢትዮጵያ የግብርናው ዘርፍ በሚፈለገው ደረጃ አልተደገፈም በሚለው ሀሳብ ይስማማሉ። እናም ይኸው የማክሮ ኢኮኖሚ ማሻሻያ ውጤት እንዲያመጣ መንግስት ግብርናውን ማነቃቃት እንደሚገባው ነው የሚመክሩት። ወደ ሰላሳ አምስት ቢሊዮን አካባቢ በኮሪዶር ልማት ተወስኖ ተሰርተዋል። እንደገና ደግሞ ኢንቨስትመንቱ እንደሚቀጥል ይነገራል። ለምሳሌ ግን ደግሞ እዚህ ጋር ገበሬው በበሬ ከሚያርስ ይልቅ አነስተኛ ማሽነሪዎች፣ በእጅ የሚሰሩ አነስተኛ ማሽነሪዎች፣ ኮስታቸው አነስተኛ የሆኑ ለብድር በረዥም ጊዜ ብድር እንኳን ብንሰጠው የሚለፋበትን ጉልበት እና ጊዜ እንቆጥብለት። የፋይናንስ ባለሙያው አቶ ይርጋ የማክሮ ኢኮኖሚ ማሻሻያው እንዲሳካ መሟላት አለበት የሚሉት ሌላው ቅድመ ሁኔታ የብድር አቅርቦት ነው። የተመረጡ ዘርፎች በብድር አቅርቦት ሊደገፉ ይገባል ሲሉም ይመክራሉ። የሚሰሩ ማኒፋክቸሪንግ ላይ ላሉ የመነሻ ውስጥ ላይ ለሚገቡ ሰዎች የገንዘብ አቅርቦት የባንክ ብድር ከባንኮች እያገኙ ባለመሆኑ ማምረት ካልቻሉ ወደ ኢኮኖሚው የሚያቀርቡት የምርት አቅርቦት እየቀነሰ ይመጣል እና ተመልሶ ሌላ የዋጋ ግሽበት ውስጥ እንዳንገባ ትንሽ በደንብ ማሰብ ያስፈልጋል። ሁለቱም ባለሙያዎች በሁለት ሺህ አስራ ሰባት ዓመተ ምህረት አሁን ያለው የሀገር ውስጥ ግጭትና ጦርነት ካልቆመ ኢኮኖሚው ሊሻሻል አይችልም የሚል እምነት አላቸው። አቶ ሸዋን ግዛው ግጭትና ጦርነት ከቀጠለ ለጦርነት የሚወጣው ወጪ ይጨምራል። ይህ ማለት ደግሞ ለመሰረታዊ ፍጆታዎች ሊውል የነበረን ሀብት ይቀንሳል ይላሉ። በሀገር ውስጥ ደግሞ ያለው የመሰረታዊ ፍጆታ እቃዎችን እንደዚሁ ይጨምራሉ። ለምን ምርትና አገልግሎት እንዲዳረስ ለዛ ኢንቨስት ሊደረግ የሚችል ሀብት አይኖርም ጦርነቱ ይካፈለዋል ማለት ነው። ሁለተኛ ነገር ደግሞ ምርትና አገልግሎት ከቦታ ቦታ የመንቀሳቀሱ ነገር ከቀድሞው ሊበስም ይችላል ማለት ነው። ምርትና አገልግሎት ሞቢሊቲው ከቀነሰ ምንድነው ሊሆን የሚችለው? ሰዎች በአንድ አካባቢ ያገኟትን ምርት ለመኖር ሲሉ በከፍተኛ ዋጋ ይሻሟታል ማለት ነው። ጥቂት ምርትን በከፍተኛ ዋጋ እንሻማታል ማለት ነው። ፖለቲካል ሶሉሽኖች ካልተፈጠሩ የተሻለ ነገር ይመጣል ብዬ ለማሰብ ያስቸግረኛል። ሰላምና ኢኮኖሚ የማይለያዩ የአንድ ሳንቲም ሁለት ገጽታዎች ናቸው የሚሉት አቶ ይርጋም በበኩላቸው ምንም አይነት ፖሊሲና የማሻሻያ ለውጥ ቢደረግ ግጭትና ጦርነት በቀጠለበት አውድ ውጤት ሊኖር አይችልም ነው የሚሉት። ሀገሪቱ ሰላም ሆነ፣ ገበሬው ማምረት፣ ሰራተኛው መስራት፣ ተመረተው ምርት ከቦታ ቦታ መንቀሳቀስ ካልቻለ የትም አንደርሰም፣ ፖሊሲውን ሊያመጣ የሚችለውን ለውጥ ማየት አይቻልም። የኢትዮጵያ መንግስት የማክሮ ኢኮኖሚ ማሻሻያው የውጭ ኢንቨስትመንትንና የውጭ ምንዛሪን ለመሳብ የውጭ ንግድን ለማበረታታት የውጭ ብድርና እርዳታ ለማግኘትና በአጠቃላይ የምጣኔ ሀብት ዕድገት ለማምጣት ያግዛል ሲል በተለያዩ መግለጫዎቹ ገልጿል። መንግሥት የኢኮኖሚ ማሻሻያውን ተከትሎ ሊከሰቱ የሚችሉ አሉታዊ ተጽዕኖዎችን ለመቀነስ የሚያስችሉ እርምጃዎችን እንደሚወስድም አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ